ድርሰት ግዴታው ስለሆነ። ልናቱ ለእናቱ ገንዘብ ላከ። አባቴ ከጠዋት እስካሁን አስጠበቀኝ። ማስጠበቅ አቶ ለማ የሚባለው ኢትዮጵያዊ ተማሪ ወደ አሜሪካ ለመሄድና ትምህርቱን ለመቀጠል ስለፈለገ ወደ አሜሪካን ኤምባሲ መሄድና ቪዛ መጠየቅ ግዴታው ሆነ። አቶ ለማም ወደ አሜሪካን ኤምባሲ ለቪዛ ከመሄዱ በፊት ከኢትዮጵያ መንግስት መፈጸም የሚያስፈልገው ነገር ከጨረሰ በኋላ ወደ ኤምባሲ ሄደና የቪዛውን ሹም አቶ ጆን የሚባሉትን አሜሪካዊ ተገናኘ። አቶ ጆንም አቶ ለማን ለምን ወደ አሜሪካ መሄድ እንደሚፈልግ፣ የት ትምህርት ቤት እንደሚገባ፣ ስንት ዓመት እንደሚቆይ፣ ለትምህርቱ ማን እንደሚከፍልለት ከጠየቁት በኋላ አንድ ፎርም ሰጡትና እንዲሞላ አዘዙት። አቶ ለማም ፎርሙን ሞልቶ ሲጨርስ ለአቶ ጆን ሰጣቸውና ቪዛውን ተቀበለ። አቶ ጆን ቪዛውን ለአቶ ለማ ሲሰጡት ስላስጠበቅሁህ አዝናለሁ። አሉ። አቶ ለማ ምንም አይደል፣ እግዚአብሔር ይስጥልኝ አለና ወደ ቤቱ ሄደ። ጥያቄዎች። ወደ አሜሪካ የሚሄደው ተማሪ ስሙ ማን ይባላል? አቶ ለማ ወደ አሜሪካ ለምን ይሄዳል? በአሜሪካ ውስጥ አቶ ለማ ስንት ዓመት ይቆያል? ለትምህርቱ ማን ይከፍልለታል? የአቶ ጆን ስራ ምንድን ነው? ቪዛውን ለማግኘት ምን አደረገ? አቶ ለማ ቪዛውን ለማግኘት ወዴት ሄደ? ቪዛውን ተቀብሎ ለአቶ ጆን ምን አላቸው? አንድ ኢትዮጵያዊ ወደ አሜሪካ ለመሄድ ምን ማድረግ አለበት? This is the end of Unit 22.